Of <applause> -O yeah, yeah, America. Ye, America dims. Radio Daveno. <music> ሰላም ጤና ያስጥልን። እንደምናመሻችሁ የሰኞ ሐምሌ 13 2007 ዓመተ ምህረት መሰናዶቻችንን ይዘን ቀርበናል። አስተናጋጆቻችሁ ቆንጅ ይታይና አሉላ ከበደንን። በምሽቱ ዝግጅታችን የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ወደ ኢትዮጵያና ኬንያ የሚያደርጉት ጉብኝት የሁለቱን አገሮች ግንኙነት የበለጠ ለማዳበር እድል ስለሚሰጥ መደሰቱን የኢትዮጵያ መንግስት ገለጸ። Definitely, በርግጥ ጉብኝታቸው በጣም ከፍተኛና ጠቃሚ ነው። እንደሚታወቀው ኢትዮጵያና አሜሪካ ለአንድ ምዕት ዓመት ያህል በመግባባት በጣም ጥሩ ግንኙነት አሳልፈዋል። አቶ ተወልደ ሙሉጌታ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና የፓርቲው አመራር አባላት ወታደራዊ ትግል ለማካሄድ ወደሚንቀሳቀሱባት ኤርትራ ጠቅልለው መሄዳቸውን ፓርቲው ገለጸ። አዎ፣ በተወሰነ መጠን እንቅስቃሴ ለማድረግ የሚያበቃ አቅም ላይ ደርሳል። ይሄ አቅም ግን ተገንብቶ አለቀ የሚባል ነገር አይደለም። በየጊዜው እየገነባ እንሄዳለን። የአርበኞች ግንቦት ሰባት አመራር አባል ዶክተር ታደሰ ብሩ ማምሻውን ለቪኦኤ የሰጡትን መግለጫን ያደመጥ ነው። ዝርዝሩ ከዜና ቀጥሎ ይቀርባል። በሽብር ወንጀል ተከሰው በእስር ላይ በሚገኙት አራቱ የዞን ዘጠኝ ጸሐፊዎች፣ ዛሬ ፍርድ ቤት ቀርበው ውሳኔ ሳይሰጥ በቀጠሮ ተላለፈ። በሁለተኛው አጋማሽ ደግሞ ዲሞክራሲ በተግባር እና አሜሪካና ተካተዋል። ለሁሉም እስከ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። አሁን ከዓለም ዙሪያ የተጠናቀሩ ዜናዎችን እናቀርባለን። የኢትዮጵያ የጦር ሰራዊት ከሶማሊያ ጦር ጋር በመሆን በአልሸባብ ላይ አዲስ ዘመቻ መክፈቱ ተገልጿል። ኢትዮጵያ በዚህ ዘመቻ በአፍሪካ ህብረት የሶማሊያ ተልዕኮ አሚሶም ጋር ካለው ጦሯ ጎን ለጎን ተጨማሪ ኃይል ማሰማራቷም ተመልክቷል። እስክንድር ፍሬው አጥር ያለ ዘገባ ልኳል። የኢትዮጵያ የመከላከያ ሰራዊት በአልሸባብ ላይ ዘመቻ የከፈተው ከሶማሊያ መንግስት ጦር ጋር በመተባበር መሆኑ ተመልክቷል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተላለፈው ዘገባ እንደጠቆመው የኢትዮጵያ ጦር በዘመቻው እየተሳተፈ ያለው በሁለት መንገድ ነው በአፍሪካ ሕብረት የሶማሊያ ተልእኮ አሚሶም ስር ባሉት ወታደሮችና በተጨማሪ ኃይሎች ኢትዮጵያ በአሚሶም ስር የተሰማሩ 4395 ወታደሮች እንዳሏት የመከላከያ ሚኒስቴር መረጃ ያመለክታል። በአሁኑ ዘመቻ እየተሳተፈ የሚገኘው ተጨማሪ ኃይል ምን ያህል እንደሆነ ግን አልተገለጸም። የኢትዮጵያ የመከላከያ ሰራዊት ከሶማሊያ መንግስት ወታደሮች ጋር በመሆን በቤይና ጌዶ ግዛቶች እያካሄደ ያለው ይህ ጥቃት በአየርና በምድር የተደገፈ መሆኑ ግን ተጠቅሷል። ዘመቻው አሸባሪውን የአልሸባብ ቡድን ከተሸሸገባቸው ገጠራማ አካባቢዎች ጭምር ለመደምሰስ ያለመ መሆኑን ተጠቁሟል። በአየርና በምድር የተከፈተው የተጠናከረ ጥቃት የአሸባሪውን ቡድንና የሌሎች ጸረ ሰላም ኃይሎችን ግንኙነት ለመበጣጠስ ትልቅ አቅም ይሆናል ብሏል ዘገባው። የኢትዮጵያ የመከላከያ ሰራዊት ከሶማሊያ ጦር ጋር በመሆን የከፈተው ዘመቻ ከአሜሪካው ፕሬዚዳንት ባራክ ኦባማ የአዲስ አበባ ጉብኝት አንድ ሳምንት በፊት የተጀመረ ነው። ፕሬዚዳንቱ ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር የሚያደርጉት ውይይት ከሚያተኩርባቸው ያላቸው ጉዳዮች አንዱ ሶማሊያን ጨምሮ በአካባቢው ያለው የጸጥታ ሁኔታ እንደሚሆን ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ የናይጄሪያ ፕሬዚደንት ሙሐማዱ ቡሃሪን በዋይት ሀውስ ተቀብለው አነጋግረዋል። ቦኮሀራም በደቀነው ስጋትና በሌሎችም ጉዳዮች ሁለቱ መሪዎች መወያየታቸው ተዘግቧል። ናይጄሪያን ከዓለም ትልቅ ስፍራ ያላቸው ሀገሮች አንዷ ሲሉ የጠሯት ሚስተር ኦባማ በቅርቡ ያካሄደችው ምርጫና ሰላማዊ የስልጣን ሽግግር ማድረጓ ለዲሞክራሲ በቁርጠኝነት መቆሟን የሚመሰክር ነው ብለዋል። በሁለቱ መሪዎች ውይይት ዋናው ርዕስ የቦኮ ሀራም ጽንፈኞች የደቀኑት ስጋት እንደሆነ ተነግሯል። ሁለቱ መሪዎችና የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ሆነው ባደረጉት ውይይት በናይጄሪያ የተንሰራፋውን ሙስና ለማጥፋት በቀረቡ የፖለቲካና የመጣኔ ሀብት እርምጃዎች ዙሪያ አትኩረዋል። በሀገራቸው ያልተለመደ በሆነ ሰላማዊ ሽግግር መሪነቱን የያዙት የናይጄሪያው ፕሬዚደንት ቡሃሪ ስልጣን ከያዙ ወዲህ በዩናይትድ ስቴትስ ጉብኝት ሲያደርጉ ይህ የመጀመሪያ ጊዜያቸው ነው። ቦኮ ሀራም የሚያደርሳቸው ጥቃቶች እጅጉን እንዳሳሰቧቸው ያስገነዘቡት ሚስተር ኦባማ ፕሬዚደንት ቡሃሪ ይህንን ቡድን ድል ለመምታትና የሀገሪቱን ብልጽግና እያደናቀፈ ያለውን ሙስናን ለማስወገድ ግልጽ እቅድ እንዳላቸው እተማመናለሁ ብለዋል። ሁለቱ ሀገሮች በጸረ ሽብርተኛ ዘመቻ ዙሪያ እንዴት አድርገው መተባበር እንደሚችሉ ለመወያየትም በጉጉት እንደሚጠብቁ ሚስተር ኦባማ አክለው ተናግረዋል። ቀደም ብለው ቡሃሪ ከምክትል ፕሬዚደንት ጆ ባይደን ጋር በቁርስ ላይ ውይይት አድርገዋል። በኋላ ደግሞ ከምዕራብ አፍሪቃ ዲፕሎማቶች ከዓለም ባንክ ባለስልጣናትና ከዩናይትድ ስቴትስ ምክር ቤት አባላት ጋር እንደሚገናኙ ተነግሯል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ምስራቅ አፍሪቃዊቱ ቡሩንዲ ለሳምንታት ከዘለቁትና የሰው ህይወት ከጠፋባቸው ብጥብጦች በኋላ ለግጭቶቹ መንስኤ የሆነው አወዛጋቢ ምርጫ በነገው ዕለት የሚካሄድ መሆኑ ተዘግቧል። ሞሐመድ ዩሱፍ ከዋና ከተማዋ ከቡጁምቡራ ባጠናቀረው ዘገባ ለምርጫ ጣቢያዎች የ24 ሰዓታት ያልተቋረጠ የጸጥታ ጥበቃ በማድረግ ምርጫውን ፕሬዚደንታዊ ምርጫውን ለማካሄድ ዝግጁ ነኝ ሲል የሀገሪቱ የምርጫ ቦርድ ማስታወቁን ጠቅሷል። አሉላ ከበደ ዝርዝሩን ይዟል። የብሩንዲው ፕሬዚዳንት ፔሬን ኩሩንዚዛ ለሶስተኛ ዙር አገሪቱን ለመምራት በእጩነት ለመቅረብ ያላቸውን እቅድ ይፋ ማድረጋቸውን ተከትሎ በዚሁ ሳቢያ በተቀሰቀሰውና ላለፉት ሶስት ወራት በቀጠለው ብጥብጥ ከመቶ በላይ ሰዎች ሲገደሉ ቁጥራቸው ከ150ሺህ በላይ የሚደርሱ ብሩንዲያውያን ቀያቸውን ጥለው ወደ ጎረቤት ሀገሮች ለመኮብለል ተገደዋል። ፕሮስፐር ታሆርዋሚዬ የአገሪቱ ብሔራዊ ምርጫ ቦርድ ቃል አቀባይ ናቸው። ቦርዱ ለነገው ምርጫ ተዘጋጅተዋል ባይ ናቸው። የምርጫ ባለስልጣናት የምርጫ ሂደቱን አስመልክቶ በመላው አገሪቱ ለሚገኙት የምርጫ ጣቢያዎቹ ተጠሪዎች መመሪያ እየሰጡና አስፈላጊውን ቁሳቁስ መከፋፈሉን እያረጋገጡ ነው ነው ያሉት። በምርጫ ጣቢያዎቹ የምርጫ ሰራተኞች ለምርጫው ቁሳቁሶችና ለመራጩ ሕዝብ በቂ ጥበቃ መደረጉን በማረጋገጥም ከጸጥታ ባለስልጣናት ጋር እንዲተባበሩ ቦርዱ ማሳሰቡን ቃል አቀባዩ አመልክተዋል። አንዳንድ መራጮች የምርጫው ሂደት በግጭቶች ይታወካል የሚል ስጋት እንዳላቸው ይናገራሉ። ፕሬዚዳንት ፔሬኒ ኩሪንዚዛ ብቸኛ እጩ በሆኑበት የምርጫው ውጤት መቼ ይፋ እንደሚሆን ግን እርግጠኛ ያለመሆናቸውን ነው ቃል አቀባዩ ጨምረው ያስታወቁት። በዚቹ ሀገር በቡሩንዲ ሌላ ዜና ከሰባ ስምንት ሺ በላይ የቡሩንዲ ስደተኞች የተጠለሉበት የታንዜኒያዊ ስደተኞች ካምፕ ቀውስ አፋፍ ላይ ነው ሲል ድንበር የለሽ ሐኪሞች የተባለው ዓለም አቀፍ ግብረሰናይ ድርጅት አስጠንቅቋል። የኤምኤስኤፍ ቃል አቀባይ ሲናገሩ በየቀኑ ቁጥሩ አንድ ሺህ የሚሆን ተጨማሪ የቡሩንዲ ስደተኛ ካምፑ ይደርሳል የምግብ የህክምናና የመጠለያ ችግር አለ ብሏል። የኮሌራ በሽታ መዛማትም በካምፑ ከባድ ስጋት እየፈጠረ መሆኑን ቃል አቀባዩ አመልክተዋል። የኢጣሊያ ሲሲሊ ፖሊሶች ባለፈው ሳምንት ከግብጿ አሌክዛንድሪያ ወደ ሲሲሊዋ አጉስታ ከተማ 335 ከሀገራቸው ፍልሶ የመጡ በህገወጥ መንገድ በማስገባት የተጠረጠሩ ሶስት ግብፃውያንን አሰሩ። አንድ ህጻናት አደን ድርጅት ቃል አቀባይ እንደተናገረው ከአሌክዛንድሪያ በተነሳችው ጀልባ ውስጥ ከነበሩት ተሳፋሪዎች አንዷ የነበረችው የሶሪያዊት አስር አመት ልጅ የስኳር በሽታ ታማሚ የሆነች ትንሽ ልጅ የሚያስፈልጋትን የኢንሱሊን መድኃኒት የያዘ ቦርሳ ህገወጥ አሸጋጋሪዎቹ ከጀልባው ወደ ባህሩ ጥለውት ልጅቱ በጉዞ መሀል ህይወቷ ላይ አልፍበቅቷል። ሦስቱ ህገወጥ አሸጋጋሪዎች የተወነጀሉት በልጅቱ ህልፈት ሳይሆን በህገወጥ አሸጋጋሪነት መሆኑን ተመልክቷል። የተባበሩት መንግስታት የጸጥታው ምክር ቤት ኢራን የኒውክሌር መሳሪያ እንዳታመርት ለመገደብ የተፈረመውን ውል በማጽደቅ ምጣኔ ሀብቷን ያሽመደመዱት የማዕቀቦች እንዲነሱ መንገዱን ከፍተዋል። አምስቱ የምክር ቤቱ ቋሚ አባላት ዩናይትድ ስቴትስ፣ ብሪታንያ፣ ፈረንሳይ፣ ሩሲያ እና ቻይና እንዲሁም ጀርመን ሆነው ከኢራን ጋር ድርድር ሲያካሂዱ ቆይተው የተደረሰውን ውል ምክር ቤቱ በሙሉ ድምጽ ነው ያጸደቀው። ኢራን ውሉን በውሉ የገባችውን ግዴታ የምታከብር ከሆነ ከ 2006 ዓ ም እንደ አውሮፓውያን አቆጣጠር የተጣሉባት እቀባዎች ቀስ በቀስ እንዲነሱ ውሳኔው ይጠይቃል በሌላ የኢራን ዜና የዩናይት ስቴትስ የመከላከያ ሚኒስትር አሽካርተር ከኢራን ጋር ስለተደረሰው የኒክሌር ጉዳይ ስምምነትና እስላማዊ መንግስት ብሎ ራሱን በሚጠራው ቡድን ላይ ስለቀጠለው ውጊያ ለመካከለኛው ምስራቅ አጋር ሀገሮች ለማስረዳት በጀመሩት ጉዞ ወደ እስራኤል አምርተዋል። ዛሬ የመከላከያ ሚኒስትሩ ከእስራኤላቻቸው ሞሼ ያሎን ጋር ተገናኙ ሲሆን በሊባኖስ ድንበር አካባቢ ያለውን ሁኔታ ለመገምገም ወደ ሰሜን እስራኤል አብረውም ተጉዘዋል። ነገ ማክሰኞ ደግሞ ሚኒስተር ካርተር የኢራን ኒውክሊየር ስምምነት በጥብቅ የሚቃወሙትን የእስራኤል ጠቅላይ ሚኒስትር ቤንጃሚን ናታንያሁን ያነጋግራሉ ተብሎ ይጠበቃል። የሚስትር ኔታንያሁ አቋም ለማስቀየር የሚስትር ኔታንያሁን አቋም ለማስቀየር የመሞከር ሀሳብ የለኝም ያሉት ሚኒስትሩ ስለ ክልላዊ እቅዶችና ስለ ሁለቱ ሀገሮች ብቃት እንደሚወያዩ አመልክተዋል። በመጨረሻም ከሀምሳ ዓመታት በላይ በጠላትነት የቆዩት ዩናይትድ ስቴትስ ኩባ ዩናይትድ ስቴትስና ኩባ በዛሬው ዕለት ይፋ ዲፕሎማሲያዊ ግንኙነታቸውን ጀምረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች የምትከታተሉት የአሜሪካ ድምፅ ራዲዮ በ19፣ 22ና 25 ሜትር ባንዶች የሚያስተላልፈውን የሰኞ ምሽት ዝግጅታችንን ነው። አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን እስከ አራት ሰዓት አብረን እናመሻለን። በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች ባጭሩ እናስተዋውቃችሁ። የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ ወደ ኢትዮጵያና ኬንያ የሚያደርጉትን ጉብኝት እንደ ጥሩ አጋጣሚ እንደሚመለከተው የኢትዮጵያ መንግስት ገለጠ። የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና የፓርቲው አመራር አባላት ወታደራዊ ትግል ለማካሄድ ወደሚንቀሳቀሱባት ወደ ኤርትራ ጠቅልለው መሄዳቸውን ፓርቲው አስታወቀ። በሽብር ወንጀል ተከሰው በስር ላይ በሚገኙት አራቱ የዞን ዘጠኝ ጸሐፊዎች ወይም አምደኞች ዛሬ ፍርድ ቤት ቀርበው ውሳኔ ግን ሳይሰጥ በቀጠሮ ተላልፏል። በሁለተኛው አጋማሽ ስፖርት፣ አፍሪካ ነክ ርዕሶችና ጤና ይቀርባሉ። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ በድጋሚ እንጋብዛለን። ቀዳሚው የዕለቱ አብይ ርዕስ ነው የዩናይት ስቴትሱ ፕሬዝዳንት ባራክ ኦባማ የፊታችን ሀምሌ አስራ ዘጠኝ ለጉብኝት ኢትዮጵያ ይገባሉ። ፕሬዚዳንቱ ከኢትዮጵያና ና የአፍሪካ ህብረት ባለስልጣናት ጋርም ተገናኝተው እንደሚነጋገሩ ይጠበቃል። ኢትዮጵያ ባለስልጣናት የባራክ ኦባማ ጉብኝት የሁለቱን አገሮች ግንኙነት የበለጠ ለማዳበር እድል ስለሚሰጥ ተደስተናል ይላሉ። ማርታ ቫንደር ወልፍ ከአዲስ አበባ ያጠናቀረችውን ዘገባ ትስታብላቸው ይዛ ቀርባለች። ፕሬዝዳንት ባራክ ኦባማ ለሁለተኛ ጊዜ በኢትዮጵያ የሚያደርጉት ጉብኝት በታሪክ ለመጀመሪያ ጊዜ የአፍሪካ ህብረት ማዕከል የሆነችውን ኢትዮጵያን የጎበኙ የዩናይትድ ስቴትስ ፕሬዚደንት በመሆናቸው ታሪካዊ ነው ተብሏል። ሁለቱም ማለትም የአፍሪካ ህብረትና የኢትዮጵያ ባለስልጣናት ጉብኝቱ ግንኙነታቸውን የበለጠ ለማዳበር ያስችላል ብለዋል። አቶ ተወልደሙሉጌታ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። በእርግጥ ጉብኝታቸው በጣም ከፍተኛና ጠቃሚ ነው። እንደሚታወቀው ኢትዮጵያና አሜሪካ ለአንድ ምዕት ዓመት ያህል በመግባባት በጣም ጥሩ ግንኙነት አሳልፈዋል። ብዙ ጎብኚዎች ወደ አገራችን ይመጣሉ። ነገር ግን ለመጀመሪያ ጊዜ ሥልጣን ላይ ያለ የአሜሪካ ፕሬዚደንት ኢትዮጵያን ይጎበኛል። ስለዚህ ይህ ጉብኝት በዩናይትድ ስቴትስና በኢትዮጵያ ግንኙነት አዲስ ምዕራፍ ይከፍታል። ኢትዮጵያና ዩናይትድ ስቴትስ በጸጥታ ጉዳዮችና አሸባሪዎችን በተመለከተ መረጃዎችን በመለዋወጥ በትብብር ይሠራሉ ብለዋል አቶ ተወልደ ሙልጌታ። በዚህ አካባቢ በዚህ በእኛ ክልል ከአሸባሪዎች ጋር ፍልሚያ እያካሄድን ነው። አሸባሪ ቡድኖች በክልላችን መስፋፋት ከጀመሩ ወዲህ የሚያደርሱትን ጥቃት ለማስቆም እንዳይስፋፉም ለማድረግ ከዩናይትድ ስቴትስና ከዓለም አቀፉ ማኅበረሰብ ጋር አብረን እንሠራለን። ባለፉት ዓመታት ከአሜሪካውያን ወዳጆቻችን ጋር ነው በጋራ እነዚህ አሸባሪዎች ጋር ስንዋጋ የቆየነውና ስለዚህ በሁለቱ ሀገሮቻችን መካከል ግንኙነትና ትብብሩ ይጠናከራል። የአፍሪቃ ህብረት ባለሥልጣናትም ፕሬዚደንት ባራክ ኦባማ የድርጅቱን ማዕከል በሚጎበኙበት ወቅት ሰፋ ያለ ውይይት የማካሄድ ተስፋ እንዳላቸው የህብረቱ ኮሚሽን ምክትል ሊቀመንበር ኢረስተስ ሙዋንቻ ተናግረዋል። የአፍሪቃ ህብረት በዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ኬሪ እና በህብረቱ ሊቀመንበር ዲላሚና ዙማ መካከል ከጥቂት ዓመታት በፊት የጀመረውን ውይይት በመቀጠሉ እድለኛ ነው ብለዋል። የፕሬዚደንት ኦባማ ጉብኝት ውይይቱን ወደ ከፍተኛ ደረጃ ያደርሰዋል። ከዩናይትድ ስቴትስ ፕሬዚደንት ጋር በሰላምና በጸጥታ በኢነርጂ በእርሻና በመሳሰሉት ቁልፍ ጉዳዮች ላይ የመወያየት ተስፋ አለን። ካሁን ቀደም በተካሄደ ውይይት ዩናይትድ ስቴትስ እነዚህ ሁሉ ርዕሶች ላይ ጠንካራ መሪነት አሳይታለች። ፕሬዚደንት ኦባማ ወደ ኢትዮጵያ ከማምራታቸው በፊት በኬንያ የሁለት ቀናት ጉብኝት እንደሚያደርጉ ይታወቃል። ኢትዮጵያ የሚገቡት የፊታችን ሐምሌ 19 ማምሻው ላይ እንደሚሆንና ሐምሌ 20ና 21 ከኢትዮጵያና ከአፍሪቃ ሕብረት ባለሥልጣናት ጋር የሥራ ጉብኝት እንደሚያደርጉም ይታወቃል። ወደ መጽሔቱ ቀዳሚ ርዕስ እንሸጋገራለን። ከአርበኞች ግንባር ጋር የተዋሃደው ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና የፓርቲው አመራር አባላት ወታደራዊ ትግል ለማካሄድ ወደሚንቀሳቀሱባት ኤርትራ ጠቅለው መሄዳቸውን የአመራር አባላቱ አስታወቁ። ቁጥራቸው ይፋ ያልተደረገ የአርበኞች ግንቦት ሰባት አመራር አባላትን ይዘው ዶክተር ብርሃኑ ነጋ ወደ ኤርትራ ያመሩት ሌሎች አማራጮችን ጨምሮ በወታደራዊ ትግልና ሕዝባዊ ንቅናቄ የኢትዮጵያን ገዢ ፓርቲ ለማስወገድ መሆኑን የአመራር አባላቱ ጨምረው ይናገራሉ። የአርበኞች ግንቦት ሰባት አመራር አባል ዶክተር ታደሰ ብሩ ለአሜሪካ ድምፅ እንደገለጡት ዶክተር ብርሃኑ ነጋና ጓዶቻቸው ትግሉ ወደሚካሄድባቸው አካባቢዎች ያመራሉ ብለዋል። ባልደረባችን የኖክሰ ማግዜር የአርበኞች ግንቦት ሰባት አመራር አባል የሆኑትን ዶክተር ታደሰ ብሩን ማምሻውን አነጋግሯል። ዶክተር ብርሃኑ በአሁኑ ሰዓት ትግሉ የሚገኝበት ቦታ ላይ ይገኛል። እዛው ያለበት ቦታ ላይ ዋነኛው ትግሉ በአጠቃላይ እንግዲህ አርበኞች ግንቦት ሰባት ሁለገብ የትግል ዘርፍ ነው የሚከተለው እና ከእነዚህ ከሁለገብ ትግሎች አንዱ በህዝባዊ አመፅ ስርአቱን መቀየር የሚል ነው እና ይሄንን የሚያደርጉበት ቦታ ላይ ያሉ ወገኖቻችን፣ ጓዶቻችን የሚገኝበት ቦታ ይተዋል። ፎቶግራፎች ላይ የታዩት አስመራ ከተማ ውስጥ እንደገባ ነው። ግን ከዛም ወንዶቻችን ወዳሉበት በረሀ ይሄዳል ብዬ ገምታለሁ። በአሁኑ ሰዓት አሁን ግን የሚገኙት አስመራ በሚገኘው የአርበኞች ግንቦት ሰባት ጽሕፈት ቤት አቀባበል ሲደረግላቸው የሚያሳዩ ፎቶግራፎችንም ሲጠቅሱ ነበረ። ከዛ በማስከተል ወዴት ነው የሚያመሩት ዶክተር ብርሃኑም ሆኑ የሌሎች የግንቦት ሰባት አመራሮች ታጋዮቻችን ወደሚገኙበት ቦታ ያመራሉ። ታጋዮቻችን የሚገኙበት ቦታዎች ኤርትራ ውስጥም ድንበር አካባቢ ያሉ፣ ኢትዮጵያም ውስጥ የገቡ አሉ እና ዝርዝር የት ቦታ ላይ እዚህ ቦታ ላይ ይገኛሉ ብዬ ለመናገር አልችልም፣ እኔማ ስለማላውቀው። ነገር ግን ራሳቸው ያው ትግሉ የሚጠይቅበት ቦታ ላይ ጓዶቻችን ያሉበት ቦታ ላይ ለመታገል ነው የገቡት፣ ለመሞት ነው የገቡት። ያ ትግሉ የሚጠይቀው ቦታ ውስጥ ይገኛሉ። ዛ ነው የሄዱት፣ እዛ ነው የምናገኛቸው ብዬ ገምጣለዋል። እንግዲህ ዶክተር ብርሃኑ ነጋ ብቻቸውን አይደሉም የሄዱት፣ ሌሎች አመራር አባላትም የአርበኞች ግንቦት ሰባት አመራር አባላት እንደሄዱ ተገልጿል። ምን ያህል ናቸው ወደ አስመራ የሄዱት? ቁጥራቸው ለጊዜ ለመናገር ይቸገራለሁ። አንደኛ በተለያየ ጊዜ ነው የሄዱት። ሁለተኛ ነገር ደግሞ ብዙ ጊዜ አመራር አባሎቻችን አንገልጽም። ያለንበትም ሁኔታ የሚታወቅ ነው። አንተም በደንብ ትረዳ እንላለን ብዬ እገምጻለሁ። አድማጮቻችንም ይረዱታል ብዬ አምናለሁ። እና ይሄን ያህል ብዬ አልገልጽልህም። ግን አንድ ልገልጸው የምችለው ነገር ከፍተኛ አመራሩ ይሄ ማዕከላዊ ኮሚቴ የሚባለው ዋነኛው አመራር ያለው ሙሉም በተሟላ ሁኔታ ያለው እዛ ሆኗል። አሁን በአሁኑ ሰዓት የንቅናቄው ከፍተኛ አመራር እዛ እንዲገኝ ተደርጓል። ጥቂት በማስተባበር ስራ ላይ የሚሰሩ በሌላ ቦታ ከሚኖሩት በስተቀረብ ተጠቃሎ ገብቷል። ለምን ያህል ጊዜ ነው የሚቆዩት? ወደ ዩናይትድ ስቴትስ የሚመለሱበት ነው ወይስ ጠቅለው ነው ያመሩት? ወደ ትግሉ ቦታ ወደ ትግሉ ቦታ ነው ያመሩት። ትግሉ እስኪያበቃ ድረስ ድረስ እዛው ይቆያሉ። ትግሉን በድል ከመጠናቀቅ ድረስ እዛው እዛው ይቆያሉ። በሙሉ ነው የሄዱት ለመታገል ነው የሄዱት። ዶክተር ብርሃኑ ነጋ እንግዲህ እንደሚታወቀው በፔንስልቬንያ ግዛት በሚገኘው በክኒል ዩኒቨርሲቲ ውስጥ በምጣኔ ሀብት ፕሮፌሰርነት ሲሰሩ የቆዩ ናቸው። ስራቸውን ለቀው ነው የአርበኞች ግንቦት ሰባትን ትግል ለማስተባበር ወደ ኤርትራ እንደዚሁም ወደ ሌሎች አካባቢዎች ትግሉ ይካሄዳል ወደ ተባለበት አመሩ የሚሉ ዘገባዎች ሲገለጹ የነበረው ስለዚህ ምንም የሚያውቁት ነገር አለ? ስራቸውን ለቀው ነው ያመሩት ወደዛ? ዶክተር ብርሃኑ ነጋ፣ አዎ እንግዲህ የአስተዳደራዊ ጉዳዮች እንዴት አጠቀም ነገር ግን ስራውን ለቆ፣ ድሮም እኮ ስራውን ሲሰራ ዋነኛው ስራ ትግል፣ ይሄኛው በሌላ የሚሰራው ስራ ነበር። ነገር ግን አንዱ ነገር አሁን ሙሉ ጊዜውን ለዛ ለመስጠት ነው። ስለዚህ እዚህ ያለውን ስራውን እዛ ሆኖ የሚሰራበት ምንም ነገር የለም። ያው ስለዚህ ስራውን ለቆ ነው የሄደው። እንዴት ለቀቀ? በምን አይነት ሁኔታ ነው? የአድሚኒስትሬቲቭ ኢሹዎችን አላውቃቸውም። ነገር ግን ለቆ ነው የሄደው። በዚህ አጋጣሚ ግን እንግዲህ እሱ በጣም ትልቅ ምሁራ ኢትዮጵያ ውስጥ በነበረበት ጊዜ አውቀዋለሁ። እኔም ራስ በዛ ሙያ ውስጥ ያለሁ ስለሆነ ብዙ አውቀዋለሁ። የዶክተር ብርሃኑ ራሱ አስተዋጽኦ በመምህርነት ኢትዮጵያ ውስጥም በኢትዮጵያ ኢኮኖሚክስ ባለሙያዎች ማህበሩም ውስጥ በተመራማሪነትም የሚሰራበት ነገር ነው። ግን እንግዲህ ይሄንን የመሰለ ስራውን ነው ጥሎ የሄደው። ምክንያቱም ከትግሉ ከሀገር ከነጻነት ከእኩልነት ከፍትህ የሚበልጥ ነገር የለም በሚል ነው ጥሎ የሄደው። ይሄ ትልቅ አርአያነት ያለው ሌሎቻችን ልንከተለው የሚገባ ነገር ነው ብዬ አምናለሁ። እንግዲህ አርበኞች ግንቦት ሰባት ወታደራዊ ዘመቻ ለማካሄድ እንዳሰበ ነው ሲገልጹ የነበረው። በምን አይነት መልኩ ነው ዘመቻውን የምታከናውኑት? በእርግጥ ይገባኛል ወታደራዊ ሚስጥራችሁ ሊሆን ይችላል፣ ግን ወታደራዊ ስልጠናና ብቃት ገንብታቸዋል። በዚህ ረገድ አንተም በትክክል እንዳልከው ወታደራዊ ጉዳዮችን ለመናገር መናገር ብቻቻች ጋር ብቻ ሳይሆን ባለሙያ መሆን ያስፈልጋል። እኔ በቀጥታ የወታደራዊ ጉዳዮች ባለሙያ አይደለሁም እና እነዚህ ግን ይሄንን የሚያውቁ ሰዎች አሉ እነሱ በሚያውቁት መሰረት አሁን እንቅስቃሴ ለመውሰድ የሚያስችል ብቃት ላይ ደርሰናል፣ አቅም ላይ ደርሰናል ብለው አስባሉ። አቅም መገንባት ሁልጊዜ የሚጨመር ነገር ነው፣ ግን የመጀመሪያው እርምጃዎቹን የመጀመሪያ እንቅስቃሴዎችን አሳይተዋል። የኢትዮጵያ ሕዝብ ሲጠብቀው የነበረ ነገር በመሆኑ ይቀላቀለናል፣ አቅማችን ያዳብርልናል፣ በጎደለን ቦታ ይሞላበታል ብዬ ተስፋ አደርጋለሁ። ይሄ ትግል የህዝብ ትግል ነው። ይሄ ትግል የአርበኞች ግንቦት ሰባት ትግል ብቻ አይደለም። የሁሉም የኢትዮጵያ ሕዝብ ትግል ነው። የኢትዮጵያ ህዝብ እንደዛ ይሄንን ትግል ኦውን ያደርገዋል ይወስደዋል፣ ራሱ በኃላፊነት ይወስደዋል ብ ብዬ በጣም ተስ አዎ፣ በተወሰነ መጠን እንቅስቃሴ ለማድረግ የሚያበቃ አቅም ላይ ደርሳል። ይሄ አቅም ግን ተገንብቶ አለቀ የሚባል ነገር አይደለም፣ በየጊዜው እየገነባ እንሄዳለን። ይህን ለማድረግ ደግሞ ዝግጁዎች ነን። በስተ መጨረሻ አላማችሁ ምንድን ነው? ልታሳኩ የምታስቧቸው ግቦች ምንድን ናቸው? ልናሳካ የምንፈልገው ግብ በጣም በጣም ጥሩ ጥያቄ ነው። አርበኞች ግንቦት ሰባት ሲመሰረት ጀምሮ፣ ከዛ በፊትም ግንቦት ሰባትን በነበረበት ጊዜ ደጋግቦ ሲገልጸው የነበረው ነገር የመንግስትን ስርዓት የመያዝ አላማ አይደለም። መንግስት የሚያዝበት በኢትዮጵያ ውስጥ የሚያዝበት ስርዓት ለመፍጠር ነው። እስከዛሬ ድረስ መንግስት በጉልበት ብቻ እየመጣ የሚቀመጥበት ስርዓት ነው። መንግስት በምርጫ በህዝብ ምርጫ ተዓማኒነት ባለው እና እውነተኛ በሆነ የህዝብ ምርጫ የሚመረጥበት ስርዓት ማስቀመጥ ነው። ስለዚህም ከመጀመሪያው ጀምሮ ግንቦት ሰባት በኢትዮጵያ ውስጥ ፍትህ፣ ነጻነት፣ ዲሞክራሲ፣ እኩልነት የሰፈነበትና የሀገር አንድነት የተረጋገጠባት አገር እንድትኖረን ፍትህ፣ ነጻነት፣ ዲሞክራሲ፣ እኩልነት፣ እነዚህ የተከበሩበት የተረጋገጡበት ስርዓት እንዲኖር ማድረግ ነው። ያን ስርዓት ለመፍጠር የሚደረግ ትግል ነው ኢትዮጵያ ውስጥ ጉልበት የመጠቀም ፍላጎት በአርበኞች ግንቦት ሰባት ውስጥ ኖሮም አቅም ነገር ግን ግድ ሆኖ የተገባበት ነገር ነው እና ከተገባበት ደግሞ ይሄ እስከ መጨረሻው ድረስ የምንቀጥለው ነገር ነው። በጣም ነው የማመሰግነው። ዶክተር ታደሰ ብሩ የአርበኞች ግንቦት ሰባት አመራር አባል ከለንደን ለሰጡኝ ማብራሪያ አመሰግናለሁ። እጅግ በጣም አመሰግናለሁ። በቀጣዩ ዘገባ የኢትዮጵያ አቃቤ ሕግ በሽብር ከወነጀላቸውና አሁንም ድረስ በእስር ላይ በሚገኙት አራቱ የዞን ዘጠኝ አምደኞችና ጋዜጠኞች ጉዳይ ጉዳያቸውን የሚመለከተው ፍርድ ቤት ለዛሬ ሲጠበቅ የነበረውን ብይን ሳይሰጥ ቀርቷል። በሌላ በኩል ክሳቸው ተቋርጦ የተለቀቁት የዞን ዘጠኝ አምደኞች በበኩላቸው በኤግዚቢትነት የተያዙ ንብረቶቻቸው እንዲመለሱላቸው አመልክተዋል። ፍርድ ቤቱ የተለያዩ ትዕዛዞችን መስጠቱን ጠቅሶ የአዲስ አበባው ዘጋቢያችን መለስካቸው አመሃ ተከታዩን አጠናቅሯል። የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት የእነሶሊያና ሽመልስን መዝገብ ለዛሬ የቀጠረው አቃቢ ህግ የክስ ጭብጡን ያስረዱልኛል ብሎ ያቀረባቸውን የሰው ምስክሮች ቃል የሰነድ ማስረጃዎችንና የድምፅ ከምስል ማስረጃዎች መርምሮ ብይን ለመስጠት ነበረ። ጉዳያቸውን ከአንድ ዓመት በላይ በማረሚያ ቤት ሆነው ሲከታተሉ የቆዩትና ከ11 ቀናት በፊት ክሳቸው በፍትህ ሚኒስቴር እንዲቋረጥ የተደረገላቸው ጦማሪያና ጋዜጠኞች መሀሌት ፋንታሁን፣ ዘላለም ክብረት፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋለም ወልደየስ እንዲሁም ዛሬም ከማረሚያ ቤት የመጡት በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃንና አቤል ዋበላ ብይኑን ለመስማት ቀርበው ነበረ። ይሁንና በቀደሙት ችሎቶች ከተሰሙት የአቃቢ ሕግ ምስክሮች ቃል የተወሰኑት ከመዝገቡ ጋር ስላልተያያዘ ብይን ለመስጠት እንዳልቻለ ፍርድ ቤቱ ገልጿል። አክሎም ፍርድ ቤቱ ከዚህ በቀደመው ችሎት የምስክሮቹ ቃል ከመዝገቡ ጋር እንዲያያዝ ትእዛዝ ሰጥቶ ሳለ ይህ አለመደረጉ የሥራ ግድፈት መሆኑን ገልጾ ለሐምሌ 22 ቀን የምስክሮቹ ቃል ከመዝገቡ ጋር ተያይዞ እንዲቀርብለትና ትእዛዙ ቀደም ሲል ለምን ተፈጻሚ እንዳልተደረገ ማብራሪያ እንዲሰጥ የፍርድ ቤቱን አስተዳደር አዟል። ክሱ ያልተቋረጠላቸው ጦማርያን ሲጠብቁት የነበረ ብይን እንደሆነና ያ ሳይሆን ሲቀር የተሰማቸው ቅሬታ በእነሱም በቅርብ ወዳጆቻቸውና ዘመዶቻቸው ፊትም ይነበብ ነበረ። ፍትህ ሚኒስቴር የአምስቱን ጦማሪያና ጋዜጠኞች ክስ ሲያቋርጥ ምን አይነት የህግ መሰረት እንዳለው ከተከሳሽ ጠበቆች ለአንዱ ለአቶ አመሀ መኮንን ጥያቄ አቅርቤላቸው የላቸው ነበረ። አቶ አመሀ ፍትህ ሚኒስቴር ይህን በማድረጉ የተጣሰ ሕግ የለም ይላሉ። ይሁንና በምን ምክንያት እርምጃውን እንደወሰደ በግልጽ ማሳወቅ እንዳለበት ያምናሉ። ከሚገመት በስተቀር ፍትህ መስሪያ ቤቱ ራሱ ክሱን ያነሳሁት በዚህ እና በዚህ ምክንያት ነው ብሎ እስካሁን ድረስ በይፋ የሰጠው መግለጫ የለም። በዚህ ምክንያት ታሳሪዎቹም፣ አሁን የተፈቱትም፣ እኛም፣ ባለሙያዎቹ እና አጠቃላዩ ህብረተሰቡም የተለያየ ግምት እየሰጠ ነው። ግን ያው ከግምት ያለፈ አይደለም። ምናልባት በምን ምክንያት ነው መስሪያ ቤቱ ይህን ክስ ያነሳው የሚለውን ጥያቄ ራሱ መስሪያ ቤቱ ነው መመለስ የሚችለው፣ መመለስም አለበት ብዬ ነው የማስበው። ምክንያቱም እንደሚታወቀው ይሄ ክስ በይፋ በይፋ የተመሰረተ ክስ ነው። ክርክሩም በይፋ ሲካሄድ የነበረ ነው። ስለዚህ እንዲህ አይነት እርምጃም ሲወሰድ በይፋ መወሰድ አለበት ብዬ ነው የማስበው። በአሁኑ ጊዜ ክሱ የተቋረጠላቸው አምስቱ የቀድሞ ተከሳሾች ማህሌት ፋንታውን፣ ዘላለም ክብረት፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋ ለሞለየስ በኤግዚቢትነት የተያዘባቸው ኮምፒውተሮች፣ የእጅ ስልኮችና የመሳሰሉ ንብረቶቻቸው እንዲመለሱላቸው ለፍርድ ቤቱ ማመልከቻ አስገብተዋል። ፍርድ ቤቱም ባቀረቧቸው ማመልከቻዎች ትእዛዝ እንደሚሰጥ ገልጾ በጽህፈት ቤት በኩል እንዲከታተሉ አዟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የተከበራችሁ አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የአማርኛ ፕሮግራም ነው በ19 በ22 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በሳተላይት በናይል ሳት ላይ ታገኙናላችሁ አሁን ከእናንተው ያገኘናቸውን አስተያየቶች እናሰማችሁ ጥቁርና ነጭ ከፍተኛ ዘረኝነት አለ። እሱን እንኳን እሱ ጥቁር ነውና ቻንስ አላገኘም። እሱን እንኳን ለማስተካከል ኢትዮጵያን ችግር ወይንም የኬንያን ችግር እና የአፍሪካን ችግር አጠቃላይ ለማስተካከል በጣም ከባድ ነው። እሱ እዛ ማሄድ ምንም ለውጣ አይመጣም፣ ግን አንድ የራሱን የራሱ መወሰን የሚችለው የአፍሪካ ሕዝብ ብቻ ይሄንን ወይ አፍሪካ ወይ ኢትዮጵያ ጠቅላይ ሚኒስትር ወይም ኬንያ ወይም የታንዛኒያ ማንኛውም ሳይሆን የራሱ ህዝቡን ነው መወሰን የሚችለው የራሱን እርምጃ መውሰድ የሚችለው እንጂ ማንኛውም ተሰበሰበ፣ ተናገረ፣ ይሄ ምርጫው የህዝቡ ነው። ይኸው እንደምን አላቸው ደህና ናቸው ወይ የዛሬ የሁድ ለት ዝግጅታችን ጥሩ ነው። አቶ አዲሱና አቶ አሉላ ያቀረቡት አንዳንድ ነገሮችን ግን አስተያየት ለመስጠት ያስፈልጋል። ንጉስ አቶ ንጉስ ያሉ እየጊዜው የሚያቀርባቸው ዝግጅቶች እጅግ ማራኪዎች ናቸው። በተለይ ደግሞ የቋንቋ አጠቃቀሙና አዘጋገቡ በጣም የሚያምር ነው። በርካታ ልምድ ያለው ሰው በመሆኑ ግን ብዙ ጊዜ በሸዋ ዙሪያ ነው የሚያጠነጥኑት። እንደገና ትልል አሁን አጽ ሄደ ስላሴ በዚህ ሬዲዮ መነሳት እሳቸው ከዚህ ሬዲዮ ጣቢያ በላይ ነው ታሪካቸው፣ በጣም ትልቅ ታሪክ ነውና ሌላ ያልታወቁ ነገሮች ቢነሱ መልካም ነው። ብዙም እሳቸው የሰሩ ስራ እጅግ በጣም ብዙ ስለሆነ ይሄ ሚዲያው ብዙም የሚያስፈልግ አልመስለኝም። ሌላው ደግሞ ስፖርት ላይ በጣም ሙጨች ብላችሁበት ነበር። በተለይ አቶ አዲሱም በጣም ትንሽ መዝናኛ መሆኑ ቀረና ወደ መተረክ አይነት መንገድ ይመስል ነበር፣ የግምገባ ገባ ባህሪ ይመስለው ነበር። እና እዚህ አይነት ነገሮች ትንሽ ለቀጥ ቢሉና ወደ መዝናኛው ቢያዘወትሩ ጥሩ ነው። በተረፈ ሁሉም ነገር በጣም ቆንጆ ነው። የዳሪዩስ ሞዴ አቀራረብ ደግሞ በአዲስ አቀራረብ ስላቀረባችሁ ደስ ይለ። በርቱ፣ ተበራቱ ሚላለን አድማጮቻችንን ዘሩባቤር ሊባቤ ከኒውዮርክ በቃ። አስተያየቶቻችሁን የደረሳችሁን እናመሰግናለን። ሌሎቻችሁም አስተያየት ካላችሁ በተዘዋዋሪ የስልክ መስመራችን በመደወል መልእክቶቻችሁን አኑሩልን። ሁልጊዜም አስተያየቶቻችሁን እንቀበላለን። በተጨበጠ በቀረቡ ፕሮግራሞች ላይ ቢሆን ታዲያ መርጣለን። የስልክ ቁጥሩ 2022059942 ነው። የአሜሪካ ድምፅ ራዲዮ ጣቢያ መሆኑን ስትሰሙ 14 ቁጥር መጫን ብቻ ነው። አድማጮች አሁን የሰዓቱን ያለሞሪዎች ባጫጭሩ የኢትዮጵያ የጦር ሰራዊት ከሶማሊያ ጦር ጋር በመሆን በአልሸባብ ላይ አዲስ ዘመቻ መክፈቱ ተገልጿል። ኢትዮጵያ በዚህ ዘመቻ በአፍሪካ ሕብረት የሶማሊያ ተልእኮ ከአሚሶም ጋር ካለው ጦሯ ጎን ለጎን ተጨማሪ ኃይል ማሰማራቷም ተመልክቷል። ከ50 ዓመታት ለሚበልጥ ጊዜ በጠላትነት የቆዩት ዩናይትድ ስቴትስ እና ኪዩባ በዋሽንግተን ሰዓት ከትናንት እሁድ እኩለ ሌሊት ጀምሮ ሙሉ ዲፕሎማሲያዊ ግንኙነት ቀጥለዋል። ከዚያም ከጥቂት ሰዓታት በኋላ ርጭ ባለው ሌሊት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የኪዩባ ባንዲራ ከሌሎቹ ከአሜሪካ ጋር የዲፕሎማሲ ግንኙነት ካላቸው ሀገሮች ጎን ተውለብልቧል። ከፕሬዝደንት ጆን ፍ ኬኔዲ አስተዳደር ማለትም ከ54 ዓመታት በፊት ተቋርጦ የቆየው የዲፕሎማሲያዊ ግንኙነት በይፋ የተቀጠለበት ታሪካዊ ዕለት መሆኑ ነው። ምስራቅ አፍሪቃዊቱ ሀገር ቡሩንዲ ለሳምንታት ከዘለቁትና የሰው ህይወት ከጠፋባቸው ብጥብጦች በኋላ ለግጭቶቹ መንስኤ የሆነው አወዛጋቢ ምርጫ በነገው ዕለት ማክሰኞ እንደሚካሄድ ታውቋል። የኢንተርኔት አገልግሎት እድሉ ላላችሁና ለሚቀናችሁ አድማጮቻችን አድራሻችንን ላስታውስ። የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው። በፌስቡክና ትዊተርም ቪኦኤ አምሐሪክ ብላችሁ ተከተሉን። የምትከታተሉት ከአሜሪካ ድምጽ ራዲዮ የአማርኛው ቋንቋ ዝግጅት ክፍል በቀጥታ ከዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ተከታዩ ሳምንታዊ ቅንብር ስፖርት ነው። አዘጋጅና አቅራቢ ሰለሞን ክፍሌ ገንዘቤ ዲባባ በሺ አምስት መቶ አዲስ የዓለም ክብረ ወሰን አስመዘገበች። የርቀቱን ሬኮርድ በማሻሻል የመጀመሪያዋ ኢትዮጵያዊት ትሆናለች። እንደምናምሽታችሁልኛል የተከበራችሁ አድማጮቼ የፊፋውን የሙስና ቅሌት በተመለከተ ፍቅሩ ኪዳኔ የያዙትን ጨምሮ ሌሎች ዜናዎችም አሉን። አብራችሁን ቆዩ። አትሊት ገንዘቤ ዲባባ በ1500 የዓለምን ሬኮርድ በመስበር ብዙዎች አይቻልም ያሉትን እንደሚቻል አረጋግጣለች። ቻይናዊቷ ኩ ሹንጃ እንደ አውሮፓን ዘመን አቆጣጠር በ1993 ዓ ም ማለትም ከ22 ዓመታት በፊት ነበር በ5 3 ደቂ 5046 ሴኮንድ በመግባት በብሔራዊ ውድድሮች ላይ አዲስ ሬኮርድ ያስመዘገበችው። የገንዘቤ 3 ደቂ 5007 ሴኮንድ ሆኗል። የአውሮፓ ሻምፒዮኗ ሲፋን ሐሰን ሁለተኛ ሆናለች። በዘንድሮው የዳይመንድ ሊግ በ1500 ሴቶች ናቸው ከአራት ደቂቃ በታች የገቡት። ሮበሪ የሰሜን አሜሪካውን ሬኮርድ በመስበር ሦስተኛ፣ በ2011 የዓለም ሻምፒዮኗ ጄኒ ሲምፕሰን አራተኛ ሆናለች። እንግሊዛዊቷ ሎራ ሙይር እና የሆላንዷ ሞሪን ኮስተር አምስተኛና ስድስተኛ ወጥተዋል። እንዳልኩት ሁሉም ከአራት ደቂቃ በታች ነው የገቡት። አሯሯጮቹ በጣም ጥሩ ሥራ ሠርተዋል በ1500 ክብረ ወሰኑን ስሰብር የመጀመሪያዋ ኢትዮጵያዊ በመሆኔ ደግሞ ተደስቻለሁ ግሩም ነው ብላለች ገንዘቤ እህቴ ጥሩነሽ በአጠቃላይም የኢትዮጵያ ሕዝብ በውጤቴ እንደሚደሰት አምናለሁ ከቤጂንጉ የዓለም ሻምፒዮና በኋላ ደግሞ በ5000 አዲስ ክብረ ወሰን አመጣለሁ ስትልም ቃል ገብታለች ገንዘቤ ዲባባ በዚህ ርቀት የወንዶቹን ያሸነፈው አስቤል ኪፕሮፕ ከኬንያ ነው የኦሎምፒክ ሻምፒዮኑ ቶፊክ ማክሉፊ ሁለተኛ፣ የሞሮኮ አብዱላቲፍ ኢንጉየር ሦስተኛ። ይህን በዚሁ ላብቃ። አንድ የዩናይትድ ስቴትስ ሴኔት ንዑስ ኮሚቴ በፊፋ ውስጥ በፈነዳው የሙስና ቦምብ ስለ ቈሰሉት የእግር ኳስ ጨዋታ ኃላፊዎች ጉዳይ ለመረዳት ባለፈው ረቡዕ ጥረት አድርጎ ነበር ይላሉ የዓለም አቀፉ ስፖርት ተቋማት ልዩ አማካሪ ፍቅሩ ኪዳኔ። ምስክሮች ቃል በሰጡበት በሴኔቱን ውስጥ ኮሚቴ ስብሰባ ላይ ተገኝተው ነበር። አቶ ፍቅሩ ተከታዩን አጋርተውናል። ይህ የዴሞክራሲ ትምህርት ቤት ወደ ሆነው ወደ ዩናይትድ ስቴትስ ሴኔት ስገባም ክርክርም ሳዳምጥ የመጀመሪያ ጊዜ ነው። በጣም ያስጋረመኝ ግን የፖሊስ ሴኪሪቲ ምርመራን ያለፈ ሁሉ መታወቂያውን ስንኳን ሳያሳይ ወደ አዳራሹ አምርቶ ገብቶ አዳምጦ መውጣት መቻሉ ነው። ወደ አሜሪካን ድምጽ ራዲዮ ጣቢያ ለመግባት ያለውን ጣጣ ሳስታውስ የሴኔቱ ያስገርማል። በሴኔቱ ንዑስ ኮሚቴ ላይ እንዲናገሩ ተጋብዘው የነበሩት የፊፋ ፕሬዚዳንት ሴፕ ብላተር ጠላት አንድሩ ጄኒንግስ የተባለ ስለ ፊፋ ሁለት መጽሐፍ ያረቀቀ የእንግሊዝ ጋዜጠኛ፣ የዩናይትድ ስቴትስ ሶከር ፌዴሬሽን ዋና ጸሐፊ ዳን ፍላይን፣ የአምኒስቲ ኢንተርናሽናል ተጠሪ ሶንጂቭ በቤሪ እና ፌርፋክስ ኩባንያ ፕሬዚዳንት የኢንተርናሽናል ትራንስፓረንሲ አባል ሚሸል ሄርሽማን ነበሩ። በውይይቱ ላይ የተካፈሉት አምስት ሴናተሮች የፊፋን ጉዳይ በጥንቃቄ ያጠኑ ነበሩ። ከሁሉ ነገር የገረማቸው ይህ ሁሉ ሙስና ወንጀል ሲካሄድ የዩናይትድ ስቴትስ ሶከር ፌዴሬሽን ባለስልጣኖች የት ነበሩ? አያውቁም ነበሩ ወይ? ለምን ዝም አሉ? በማለት ዋና ጸሐፊውን ማፋጠጣቸው አልቀረም። ሁለት ሰዓት የፈጀው የሴኔት ክርክር ምንም አይነት ለውጥ ለማምጣት የማይችል ቢሆንም በአሜሪካን ሀገር ተሰሚነት ስላለው በስፖርት ዓለም ውስጥ በስፖንሰርነት የታወቁት ኩባንያዎች እነ ኮካ ኮላ፣ ቪዛ፣ ማክዶናልድ፣ የቴሌቪዥን ጣቢያዎች በሚዋዋሉት ኮንትራት ላይ ጥንቃቄ እንዲያደርጉና የፊፋ አመራር ሕግ አክባሪ መሆኑን እንዲያረጋግጡ መክረዋል። የእንግሊዙ ጋዜጠኛ እንኳን እንዲህ አይነት መድረክ አግኝቶ ይቅርና በባዶ ሜዳ የሚፎክረው ለሴፕ ብላተር የተመኘለት ከእስር ቤት በቀር ዚምባብዌ ግዞት እንዲሄድ ነው። እንግሊዞች ከሮቤር ሙጋቤ ጋር ያላቸውን ፍቅር መጠቆሚያ ይመስላል። ከአሜሪካ ውጭ ያለውን ዓለም የሚገርመው ግን ሴኔቱ ምን አግብቶት ነው ስለ ፊፋ የሚወያየው? አሜሪካኖች እንዴት ኃይለኛ ቢሆኑ ነው የፈለጉበት ሀገር ስልክ ደውለው ሰው የሚያስዙት እና የሚያሳስሩት የሚሉ ጥያቄዎች ናቸው። በስዊስ አገር ታስሮ የነበረው የሰሜን እና የመካከለኛው አሜሪካ ፉትቦል ኮንፌዴሬሽን ፕሬዚደንት ጄፍሪ ዌብ ከዙሪክ ወደ ኒውዮርክ ከተዛወረ በኋላ ፍርድ ቤት ቀርቦ በአስር ሚሊዮን ዶላር ዋስትና ተፈቷል። አስር ሚሊዮን ዶላር ከወዴት መጣ የሚል ጥያቄ እሞ ሀይ ጠጅ ቤት ተነስቷል። ሌሎቹ እዚያው ስዊስ እስር ቤት ይገኛሉ። ጉዳያቸውንም የስዊስ ፍርድ ቤት የሚመለከተው ይመስላል። የፊፋ ስራ አስኪያጅ ኮሚቴ በዛሬው እለት ዙሪክ ላይ ስላጸደቃቸው ውሳኔዎችና ስለ ወሰዳቸው እርምጃዎች ተፋ ያለ ሀተታ ማስከተሉ አይቀርም። የስፖርት ዓለም በጤነኛ ወጣቶች የተገነባ መሆኑን ለማረጋገጥ በቶሮንቶ ካናዳ የሚካሄደው የአሜሪካ ሀገሮች ጨዋታ በፖርት ሞርስ ቤይ ፓፑዋ ኒውጊኒ የተፈጸመው የፓሲፊክ ሀገሮች ጨዋታ በመጪው መስከረም ወር በኮንጎ ብራዛቪል የሚካሄደው የአፍሪካ ጨዋታ ምስክሮች ናቸው። አቶ ፍቅሩ ኪናኔን አመሰግናለሁ። ለቀሪዎቹ የስፖርት ዜናዎች ገዛኝ ጽዮን መስቀል ከአዲስ አበባ አመሰግናለሁ። ሰለሞን በአሁኑ ወቅት በተለያዩ አህጉራት በርካታ የወዳጅነት ና የአቋም ማጠናከሪያ ጨዋታዎች እየተካሄዱ ነው። በበርክሌይ ኤሽያ ዋንጫ ሶስት የእንግሊዝ ፕሪምየር ሊግ ና የሲንጋፖር ምርጥን ጨምሮ አራት ቡድኖች ማለትም ባደረጉት የዋንጫ ፉክክር ከትናንት በስቲያ በአርሴናል አሸናፊነት ተጠናቋል። አርሴናል የዘንድሮውን የባርክሌ ኤሽያ ዋንጫ ማንሳት የቻለው የፍጻሜ ተጋጣሚውን ኤቨርተንን ሶስት ለአንድ በመርታቱ ነው። በሌላው አህጉራዊ እግር ኳስ ሻምፒዮና የመካከለኛውና ሰሜን አሜሪካ እንዲሁም የካሪቢያን ሀገሮች የተሳተፉበት የኮንካፍ ወርቃማ ዋንጫ ማለት ነው ኮንካፍ ጎልደን ካፕ የሚባለውን ሊጠናቀቅ ተቃርቧል። በሩብ ፍጻሜው የተገናኙት የዩኤስ አሜሪካና ኩባ የዩኤስ አሜሪካ ቡድን ብዙም ሳይጨነቅ ነው በቀላሉ በግማሽ ደርዘን ጎል አጥምቆ ስድስት ለባዶ የሸኘው። በሌላ ምድብ ሜክሲኮ ኮስታሪካን በተጨማሪው አንድ መቶ ሀያ ደቂቃ አንድ ለባዶ የሜክሲኮ ቡድን አሸንፏል። ትሪኒዳድና ቶቤጎ ከፓናማ መደበኛውንና ተጨማሪውን አንድ ለአንድ ተለያይተው በመለያ ምት የፓናማ ቡድን ስድስት ለአምስት አሸንፏል። ከነገ ወዲያ በሚጠበቀው ግማሽ ፍጻሜ ፓናማ ከሜክሲኮ፣ የስ አሜሪካ ከጃማይካ ይገናኛሉ። አሸናፊዎች ለፍጻሜ፣ ተሸናፊዎች ደግሞ ለደረጃ የፊታችን እሁድ ተካሂዶ የኮንካፍ ዋንጫ ፍጻሜ ይሆናል ማለት ነው። ይኸው ነው እንግዲህ በእኔ በኩል ያለው። ሰለሞን ገዛህንና ጽዮን መስቀልን አመሰግናለሁ። በዚሁ ልሰናበት። ሳምንት በተመሳሳይ ዝግጅቴ እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። ሰለሞን ክፍሌን ለትኩስ ትኩስ የስፖርት ዜናዎቹ እናመሰግናለን አድማጮች የምትከታተሉት የአሜሪካ ድምጽ ራዲዮ ጣቢያ ነው 19 22 ና 25 ሜትር ባንድ ላይ እንዲሁም በናይል ሳት ታገኙናላችሁ አሁን ተከታዩ የሳምንታዊ ቅንብር አፍሪቃ ነክ ርዕሶች። ፕሬዚደንት ባራክ ኦባማ በዩናይትድ ስቴትስ ፕሬዚደንትነት አፍሪካን ለአራተኛ ጊዜ ለመጎብኘት ተዘጋጅተዋል። በአባታቸው የትውልድ ሀገር በኬንያ በመዲናዋ ናይሮቢ ባዓለም አቀፍ የንግድ ስራ ጉባኤ ላይ ይሳተፋሉ። ኢትዮጵያን በሚጎበኙበት ጊዜ ደግሞ ከአፍሪካ መሪዎች ጋር ተገናኝተው ይነጋግራሉ። የጸረ ሽብር ትግል በአጀንዳቸው አብይ ስፍራ እንደሚይዝ ታውቋል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪቃ ክፍል ረዳት ሚኒስትር የሆኑት ሊንዳ ቶማስ ግሪንፊልድ ከፕሬዝደንቱ ጋር አብረዋቸው ይጓዛሉ። አዳነች ሳዬ ለዛሬ የአፍሪካ ነት ርዕሶች ይዘዋለች። I stand before you as the President of the United States and a proud American. በዩናይትድ ስቴትስ ፕሬዚደንትነቴና በአሜሪካዊነቴ በመኩራት ፊታችሁ ቆሜ ያለሁ እንደ አፍሪካዊ ልጅ ሆኜም ነው ፊታችሁ የቆምኩት። ፕሬዝደንት ኦባማ ወደ አፍሪቃ የሚጓዙት ባለፈው ዓመት በተካሄደው ዩናይትድ ስቴትስና የአፍሪቃ መሪዎች ጉባኤ ላይ የታየውን መሻሻል ለማጠናከር ነው። ወደ ኢትዮጵያ መዲና አዲስ አበባ ከማምራታቸው በፊት በኬንያ መዲና ናይሮቢ በመጪው ቅዳሜና እሁድ በዓለም አቀፍ የንግድ ሥራ ጉባኤ ላይ ይሳተፋሉ። የአሜሪካ ድምፅ ሬዲዮ ጋዜጠኛ ሻካ ሳሊ፣ ፕሬዚዳንቱ አዲስ አበባ መሄድ የለባቸውም ብለው የሚያስቡ ሰዎች አሉ፣ ለምን ይመስሎታል? የሚል ጥያቄ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳይ ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ አቅርበዋል። ለእኛ ጠቃሚ ጉብኝት ነው። የኢትዮጵያ ሕዝብና መንግሥት በአሸባሪነት ላይ የሚያካሄዱትን ትግል በመደገፍ ረገድ ያለንን ቁርጠኝነት ያሳያል። ሰብዓዊ መብትንና የፕሬስ ነጻነትን በሚመለከት ለኢትዮጵያ መንግሥት መልእክቶች ለማስተላለፍም ለፕሬዝዳንቱ በር ይከፍታል። ከሰብዓዊ መብት አንጻር ኢትዮጵያ ትክክለኛውን ቦታ እንድትይዝ ይህ መንግስት ጥረት ማድረጉን ይቀጥላል። ፕሬዚደንት ኦባማ ከኢትዮጵያ መሪዎች ጋር ተገናኝቶ ይነጋገራሉ። የአፍሪቃ ህብረት ዋና ጽህፈት ቤትን ይጎበኛሉ፣ ለአመራሩም ንግግር ያደርጋሉ። የዩናይትድ ስቴትስ ፕሬዚደንት አፍሪቃን የሚጎበኙት በደቡብ ሱዳን ፕሬዚደንት ሳልቫኪርና በተቃዋሚያቸው መሪ ሪያህ ማቻር ኃይሎች መካከል አስከፊ የእርስ በርስ ጦርነት በሚያካሄዱበት ወቅት ነው። መፍትሄው ሰላም ነው። ሆኖም ሁለቱም ወገኖች ወደ ሰላም አቅጣጫ ለማምራት ሲሉ የግል ጉዳያቸውን ወደ ጎን የመተው ፍላጎት አላሳዩም። ሻካ ሳሊ ስለ ብሩንዲ ጉዳይም ለሊንዳ ቶማስ ግሪንፊልድ ጥያቄ አንስቷል። የቡሩንዲ ፕሬዝደንት ፒየር እንኩርንዚዛ ለሶስተኛ ጊዜ በፕሬዝዳንትነት መወዳደርን አስመልክቶ የዩናይትድ ስቴትስን አቋም አብራርተዋል። በማንኛውም ሀገር ቢሆን ለፕሬዚዳንቱ ጥቅም ሲባል የፕሬዝዳንቱን የሥራ ጊዜ ለማራዘም የሀገሪቱን ሕገ መንግሥት እንዲለውጥ እንደማንደንግፍ ምንጊዜም ቢሆን ግልጽ ስናደርግ ቆይተናል። ፕሬዚደንት ኦባማ በጉብኝታቸው ወቅት አሜሪካ እያደገች ላለችው አፍሪቃ ያላትን ድጋፍ በድጋሚ የማረጋገጥ እቅድ አላቸው። ከአፍሪቃ አቻዎቻቸው ጋርም ስለ መልካም አስተዳደር ጉዳይ ማንሳቱን ይቀጥላሉ። ለአዲሲቱ አፍሪቃ፣ እየመጠቀች ላለችው አፍሪቃ ጽዋና አንሳ ህዝቦቻችን ሁሉ የሚሹትንና የሚገባቸውን ብሩህ ተስፋ የተሞላች አፍሪቃን ለማምጣት በጋራ ለሰላም ለብልጽግና ለፍትህ በምናደርገው ጥረት ለመቀጠልም ጽዋ እናንሳ ፕሬዝደንት ኦባማ አቻምና ሴኔጋልን ደቡብ አፍሪቃንና ታንዜኒያን በጎበኙበት ወቅት በንግድ በመዋዕለ ንዋይ ፍሰትና በመሠረተ ልማት ዝርጋታ ረገድ የዩናይትድ ስቴትስን ትብብር ከፍ የሚያደርጉ እቅድ ሐሳቦችን አቅርበው ነበር በኬንያና በኢትዮጵያ የሚያካሄዱት ጉብኝትም ዩናይትድ ስቴትስ የሁለቱ ሀገሮች ብቻ ሳትሆን ከሰሃራ በመለስ ላሉት የአፍሪካ ሀገሮች ሁሉ ጠንካራ አጋር መሆኗን የሚያመለክት ተመሳሳይ መልእክት የማስተላለፍ ዓላማ አለው። በጤና ጥበቃና በትምህርት መስኮች የታዩትን መሻሻሎች በማጠናከር በአልሻባብ ምክንያትና ኬንያ ላይ በተፈጸሙት አሳዛኝ ድርጊቶች ምክንያት በምስራቅ አፍሪቃ ወሳኝ በሆነው ጸረ ሽብር ትግል ላይ ትኩረት መስጠትን ያካትታል የዩናይትድ ስቴትስ ፕሬዚደንት የአባታቸውን ሀገር የሚጎበኙት አልሸባብ በተደጋጋሚ ጥቃት በሚያካሄድበት ወቅትና የአልሸባብ አማጽያን አቻምና ስልሳ ሰባት ሰዎችን የገደሉበት ናይሮቢ ውስጥ የሚገኘው ዌስትጌት የተባለው የገበያ አዳራሽ እንደገና በተከፈተበት ወቅት ነው የኢትዮጵያ ጉብኝታቸውን በሚመለከት ደግሞ ስራ ላይ ያለ የዩናይትድ ስቴትስ ፕሬዚደንት ኢትዮጵያን ሲጎበኝ ለመጀመሪያ ጊዜ መሆኑ ይታወቃል። የአፍሪቃ ህብረት ዋና ጽህፈት ቤትን የሚጎበኙበት ዋና ምክንያት የጸረ አሸባሪነት ትግል እንደሆነ ተጠቅሷል። በተለይም በአልሸባብ ላይ በሚካሄደው ትግል ዩናይትድ ስቴትስ ኢትዮጵያን ከክልሉ ዋናዋ አጋሯ አድርጋ እንደምታይ ጀፍሪ ስሚዝ ገልጸዋል። ስሚዝ የሮበርት ኬኔዲ የሰብአዊ መብት ማዕከል ቦርድ ሊቀመንበር ናቸው። ኢትዮጵያ አልሻባብን በመከላከል በኩል ጽኑ አጋር ተደርጋ ትታያለች ከክልላዊ ትብብር አንጻር ብቻ ሳይሆን በአህጉሪቱ ዙሪያ ለአፍሪቃ ህብረት የሰላም ጥበቃ ተልእኮዎች ወታደሮችን በማቅረብም ጭምር በተለይም ሱዳንና ደቡብ ሱዳን ውስጥ ላለው ቀውስ መፍትሄ ለማምጣት እየተደረገ ባለው ጥረት ባላት ሚናና በሸምጋይነት ሚናዋን ምክንያት ኢትዮጵያ ዋናዋ አጋር ተደርጋ ትታያለች። ስሚት አያይዘውም ኢትዮጵያ ጨቋኝ ሀገር በመሆኗ የፕሬዝደንት ኦባማ ጉብኝት የተሳሳተ መልእክት ያስተላልፋል ብለዋል። ብዙ ሰዎች የማያውቁት ነገር ምንድን ነው? ኢትዮጵያ በዓለም ከባድ ሳንሱር ከሚደረግባቸው ሀገሮች አራተኛዋ መሆኗ ነው። ጋዜጠኞችን በማሰር ከመላ አህጉሪቱ ከኤርትራ ቀጥላ ትፈረጃለች። ኢትዮጵያ ውስጥ የሙስሊም ዲሞክራሲያዊ ተቃዋሚዎች ካሏቸው ጋር ተገናኝተው የተነጋገሩት የአትላንቲክ ካውንስል ብሮውኒን ብርተንም የፕሬዝደንት ኦባማን ጉብኝት ስህተት ነው ብለውታል። በቅርቡ በአሸባሪነት ክስ ጥፋተኛ የተባሉትንም አነጋግረው ነበር። የጥፋተኝነት ብይን በተሰጠበት የፓርላማውን መቀመጫዎች መቶ በመቶ ባሸነፈበት ወቅት ኢትዮጵያ የፕሬዚዳንት ኦባማን ጉብኝት ማግኘቷ ለኢትዮጵያ መንግስት መጥፎ መልእክት ያስተላልፋል። አንድ ከፍተኛ የኦባማ አስተዳደር ባለሥልጣን ዩናይትድ ስቴትስ ሰብአዊ መብትን በሚመለከት ያላትን ስጋት በይፋም ሆነ በግል ከኢትዮጵያ መንግሥት ጋር በየጊዜው እንደምትነጋገር ገልጸዋል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈው የሰኞ ምሽት ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አድማጮች አሁን የጤና ዝግጅት ይሆናል የሚቀጥለው። ባለፈው ዝግጅታችን የኩላሊት ሐኪሟን ዶክተር ፍጹም ገብረ እግዚአብሔርን አቅርበንላችሁ ነበር። ዶክተር ፍጹም አሁን የሚገኙት ፈረንሳይ ውስጥ ነው። በሊዮን ዩኒቨርሲቲ በመምህርነት አገልግለዋል። አሁንም በኮኖብል ዩኒቨርሲቲ በሕክምና መምህርነት በማገልገል ላይ ናቸው። ሀምሳ ሶስት ጥናታዊ ጽሁፎችን ለህትመት ያበቁት ዶክተር ፍጹም ሀምሳ የሚሆኑ በከፍተኛ ጉባኤዎችና ስብሰባዎች ላይ መሠረተ ሐሳቦችን ያወጡበት ቃል ማብራሪያዎችን የሰጡ መሆናቸውን ያስታውሳል። የጤና ቅንብር አዘጋጅና አቅራቢ ሰለሞን አባተ ስለ ኩላሊት ህመምና ችግር እርሳቸውና ሌሎችም ባልደረቦቻቸው እያደረጉ ስላሉ ጥረት እያጫወቱ ነው ይላል። የኩላሊት ህመም የሚገባው የሚገባ መከላከል ካልተደረገበት ከባድ መዘዝ ሊኖረው የሚችል ሕክምናውም ብዙ ወጪ የሚጠይቅ እንደሆነ ዶክተር ፍጹም አሳስበዋል። ሰለሞን አባተ ነው ያወያያቸው። እንደገለጥኩት የመጨረሻውን ክፍል እነሆ ይዘው ቀርቧል። እንደ ካንሰር እንደ ስኳር አይነት ህመሞች ምንድን ነው የሚያሳድሩት ተጽዕኖ በሰው ኩላሊት ላይ? እንዴት ነው መከላከል የሚቻለው? እነሱ ስኳር በሽታ ዲቨሎፕድ ካንትሪ፣ ባደጉት ሀገሮች እና ወደ ማደግ ያሉ አገሮችም የመጀመሪያ ችግር ሆኗል እና እሱ ደግሞ የኩላሊት በሽታ አንደኛ ምክንያት እየሆነ ነው። ስለዚህ መጀመሪያ ይህን ሁሉ እንዳይደርስ ለማድረግ የኩላሊት በሽታ እንግዲህ በሚደርስበት ጊዜ ሌላው ልብህ መሙም ሌላ ኦርጋኖች በሙሉ የሚነኩበት ጊዜ ነው። ስለዚህ ከመጀመሪያውኑ እንግዲህ የስኳር በሽታ ሲይዝ ሰውን በመጠንቀቅ የስኳር በሽታ ያው የመጀመሪያ ምክንያቱ አለመነቃነቅ እና የምግብ ችግር ነው። ብዙ ጊዜ እንግዲህ አለመነቃነቅ ማለት እንቅስቃሴ በወት ማለት ነው። እና ምግብ ደግሞ ያለ ቁጥጥር መብላት ማለት ነው። አዎ፣ ብዙ ቅባት ያለው ብዙ ስኳር ያለው በመብላት ነው። እና ኩላሊት በሽታው እንግዲህ የሚከሰተው ይሄ የስኳር በሽታው ብዙ ዓመት ከቆየ በኋላ ነው። ብዙ ዓመት ስኳሩ በጣም እላይ ሆኖ፣ ስኳር በሽታ ያለው ሰው ብዙ ጊዜ የደም ብዛትም አለው። እነዚህ ሁሉ ኮምባይንድ ሆነው ኩላሊቱን ያበላሻል። ስለዚህ ይሄ ሁሉ ከመድረሱ በፊት ስኳር በሽታ ያለ መጠንቀቅ አለብህ። ስኳሩ ብቻ ሳይሆን ወደፊት ኩላሊቱን፣ ልቡን ስለሚያሳምም እንቅስቃሴ እንግዲህ ማድረግ በምግብም መጠንቀቅ፣ ኤዱኬት ማድረግ ሰው ማስተማር ማለት ነው። የአመጋገብ ስርዓቱን እንዲያስተካክል ማድረግ ማለት ነው። አዎ በኢትዮጵያ ውስጥ ደግሞ ብዙ ጊዜ ቅባት ያለው ነገር፣ ስጋነት ያለው ነገር፣ ሰው ጨው ይወዳል። እነዚህ ጎጂ ነገሮች ናቸው፣ ገዳይ ነገሮች ናቸው ማለት ነው። የሚለው እሱን መቆጠብ። አሁን ችግሩ በሀገራችን እንግዲህ ብዙ አመታት በኋላ ሲሄድ የማየው መኪና የሌለበት ቦታ አሁን መኪና እየመጣ ነው። ሰው ድሮ ብዙ የሚራመድ ሰው ነው። አሁን ከመራመድ እየቀነሰ እንቅስቃሴው እንቅስቃሴው በመቀነሰ ቁጥር ገንዘብ ደግሞ ትንሽ በመጣ ቁጥር ምግብም ይለወጣል። ምግብ ሲለወጥ ሰው በጣም ቅባት ያለው ምግብ ነው የሚበላው። ስለዚህ እሱን ሁሉ አዌርነስ ማድረጉ ማሳወቁ እና ማስተማሩ ሰው እንዲገባው በሽታው ከደረሰ በኋላ በመድኃኒት ብቻ አይደለም ሁሉ ነገር የሚድነው፣ ራሳችን የምናደርገው በአመጋገባችንና በእንቅስቃሴያችን መጠንቀቅ አለብን። በተለይ ብዙዎቹ እንደዚህ ተላላፊ ያልሆኑ በሽታዎች ለዚህ ነው ያደገው ዓለም ችግር ነው የሚባሉትና መፍትሄው ደግሞ ያለው በራሱ በባለቤቱ እጅም ነው የሚባለው በህመምተኛው እጅ ውስጥ ነው የሚባለው ማለት ነው። አዎ፣ እንግዲህ ከተማረ ያደጉት ሀገሮች ፔሽንት ኤዱኬሽን የሚላቸው ፕሮግራም አላቸው። ህሙማንን ማስተማር ማለት ነው። አዎ። አሁንማ እንደው የፔሽንት ዩኒቨርሲቲም እየከፈቱ ነው። ምን ምንድን ነው የሚያደርጉት? እዛ ነው ዩኒቨርሲቲ ውስጥ ያስተምሯቸዋል። እንደ ሕክምና ተማሪ አይደለም ግን ኖሌጅ ትንሽ እንዲያውቁት ማለት ነው። ችግራቸውን ራሳቸውን እንዲያውቁ ማለት ነው። የራሳቸውን በሽታ ራሳቸው መከላከል መቆጣጠር እንዲችሉና እንዲገባቸው የሚደረግ ነው። ዶክተር ፍጹም አንዱን ትልቅ ችግር የካንሰር ችግር ነው፣ እና የካንሰር ገጽታስ ምን ይመስላል? ከኩላሊት ጋር የተያያዘ ካንሰር ከኩላሊት ጋር በብዙ ምክንያት ሊገናኝ ይችላል። ወይ ካንሰሩ እንግዲህ ወደ ማህፀን አካባቢ ወደ ኩላሊት ባለበት አካባቢ የሆነ ከሆነ እንግዲህ ኩላሊቱን ወይ ተዛምቶ ወይ ከበዛ ትልቅ ካንሰር ከሆነ እንግዲህ ሽንቱ እንዳይወጣ ሊከላከለው ይችላል፣ ሊገፋው ይችላል ማለት ነው። ሁለተኛው ምክንያት ደግሞ ለካንሰር የሚሰጡት አንዳንዶቹ መድኃኒቶች በኩላሊት ነው እንግዲህ ሁሉም ነገር ማጣሪያው ሁሉም ነገር የሚያልፈው ማለት ነው። እና አንዳንዶቹ ኩላሊትን ትንሽ ሊያዳክሙ ይችላሉ። ያው ካንሰሩን ይገላሉ፣ ግን በዛውም አካባቢ ያው የታወቀ ኢፌክት ሊኖራቸው ይችላሉ። ተጽዕኖ፣ የጎን ጉዳት እንደዚህ ሊያስከትሉ ይችላሉ። ስለዚህ ዋናው የሚያስፈልገው ሕክምና ከመደረጉ በፊት የታወቁ አንዳንድ ኬሞቴራፒዎች አሉ። ኩላሊት ላይ አደጋን ማያደርሱ እንደሆነ የሚታወቀው ኩላሊት እንዴት እንደሚሰራ ተመርምሮ ኩላሊቱ በደንብ የማይሰራ ከሆነ ሕክምናውን እንደ ኩላሊቱ አሰራር እንግዲህ መመጠን አለበት። ለአንዳንዶቹ ደግሞ ሕክምናው ከመደረጉ በፊት ብዙ ውሃ ማስጠጣት ወይ አይቪ ተደርጎ በደም ስር በደም ስር የሚሰጥ መድኃኒቱ ወይ ፍሉድ ወይ መድኃኒቶች አሉ ኩላሊት እንዳይጠቃ። ዶክተር ፍጹም የኩላሊት ችግር ብዙን ሰው ያስደነግጣል። ኩላሊት ታሟል ሲባል ስር ያልሰደደ የኩላሊት ሕመም ሊኖር ይችላል ስር የሰደደ ደግሞ የኩላሊት ህመም ሊኖር ይችላል። በየትኛውም መንገድ ይሁን የኩላሊት ህመም ታክሞ የሚድን ነው። እንግዲህ ሁለት አይነት አስፔክት ያለው ኩላሊት ህመም፣ አኪዩት የሚሉት አጣዳፊ የሆነው ምክንያቱ ከተገኘ መዳን የሚችል ነው። አሁን አንዳንዴ የሽንቱ ቱቦ ተደፍኖ ሊሆን ይችላል ኩላሊቱ። እሱ አሁን ቱቦን ከፍቶ ሊድን ይችላል። ቱቦን ከፍቶ ማለት በማጽዳት ማለት ነው። በማጽዳት ወይ እንግዲህ ኩላሊቶቹ አሉ፣ ቱቦዎች አሉ ወደፊኛ የሚወስዱ እነሱ። በአንድ ካንሰር ምክንያት እነሱ ሊደፈኑ ይችላሉ። ስለዚህ እሱ ቱቦ ውስጥ አንድ ትንሽ ሌላ ቱቦ ተከትቶ ካቴተር እንደሚባል ማለት ነው። እንደሱ ማረግ ይቻላል። ከታችም እንግዲህ የፕሮስታት ለወንዶች ብዙ ጊዜ ፕሮስታት ወይ ካንሰር ወይ ቲዩመር ወደታች ያለውን ቱቦ ሊደፍነው ይችላል። እሱ ካቴተር አድርጎ እንግዲህ ሽንቱን ማውጣት ብቻ ነው እሱ። ድንገታዊ የኩላሊት በሽታ፣ ሌላ ጊዜያዊ የኩላሊት በሽታ ሊሰጡ የሚችሉ ሙሉ ሰውነትን የሚይዙ ሌላ በሽታዎች አሉ። እነሱ ከታከሙ በኋላ ኩላሊቱ ኖርማል ፋንክሽን ሊይዝ ይችላል። ሁለተኛው ካቴጎሪ እኛ እንግዲህ ክሮኒክ ስር የሰደደ ማለት ስር የሰደደ ኪኒ ፌሊየር የሚባለው ነው። እንግዲህ ከነሱ መሀል ደግሞ ብዙ ደረጃ አለ። እንግዲህ ደሙ ተለክቶ ደም ውስጥ አንድ ክሪያቲኒን የምትባለ ከማስል ዌስት ፕሮዳክት ነው። እሱ ለኪኒ ፋንክሽን እንዴት እንደሆነ ፎርሙላ አለ። እሱን መዝነን በሱ ፎርሙላ ስቴጅ ዋን ስቴጅ ቱ እስከ ስቴጅ ፋይቭ የኩላሊት በሽታ እናረጋለን። በሱ ውጤቱ እናረጋለን እና እንግዲህ ከስቴጅ አንድ እስከ ስቴጅ ፋይቭ ያለው ማለት ስቴጅ አንድ ሞደሬት ወይ ገና የሚጀምር የሆነ ነው። አምስት ማለት በጣም ሲቪር የሆነ ነው እንግዲህ አምስት ላይ ሲደርስ ማለት ዳያሊሲስ ማድረግ ሊኖርበት ነው ማለት ነው እነዚህ አምስት ደረጃዎች አሉ ከነዚህ አምስት ደረጃዎች እንግዲህ ክሮኒክ ከሆነ በኋላ አድነን ወደኋላ መሄድ አይቻልም ማድረግ የሚቻለው የኩላሊቱ ፋንክሽን እንደዚህ የሆነ ቶሎ ዲክላይን የሚያደርግ ከሆነ ዲክላይን የሚያደርግበትን እንግዲህ ስሎፑን መቀነሱ ማለት ነው። የኛ እንግዲህ የኩላሊት ሐኪም ስራ እንደዚህ ለማድረግ ዋናው ምንድነው የኩላሊትን አሰራር ሊያበላሹ የሚችሉት ነገሮች እና ኮንትሮል ማድረግ የምንችለው ማየት ነው። እንግዲህ አንደኛ ብላድ ፕሬሸር፣ የደም ብዛት ኩላሊትን ያበላሻል። ስለዚህ የደም ብዛት መድኃኒት፣ ጨው መጠንቀቅ እንሰጣለን። ሁለተኛ ደግሞ በሽንት ውስጥ ብዙ ፕሮቴይን ካለ ፕሮቴይን ያበላሻል ኩላሊትን። ስለዚህ እሱን ለመቀነስ ስጋ ነው ብዙ ጊዜ ፕሮቴይን ስጋ ብዙ አትብሉ ይባላል። ብዙ ፕሮቴይን ያለው ምግብ ቀንሱ እንላቸዋለን። እሱ ደግሞ ማይበቃ ከሆነ አንድ ትሬትመንት አለ የምንሰጠው እሱን ለመቀነስ። በጣም አመሰግናለሁኝ ለጊዜው ለሰጡን ማብራሪያ ሁሉ አመሰግናለሁ። ዜር ስትልኝ አድማጮች የማጠቃለያ ዜና አሰምተን ይሆናል የምንሰናበተው። የኢትዮጵያ የጦር ሰራዊት ከሶማሊያ ጦር ጋር በመሆን በአልሸባብ ላይ አዲስ ዘመቻ መክፈቱ ተነግሯል። ኢትዮጵያ በዚህ ዘመቻ በአፍሪካ ህብረት የሶማሊያ ተልእኮ አሚሶም ጋር ካለው ጦሯ ጎን ለጎን ተጨማሪ ሀይል ማሰማራቷ ተነግሯል። ከሐምሳ ዓመታት ለሚበልጥ ጊዜ በጠላትነት የኖሩት ዩናይትድ ስቴትስና ኪዩባ ሙሉ ዲፕሎማሲያዊ ግንኙነታቸውን ቀጥለዋል። ምስራቅ አፍሪካዊቱ ሀገር ቡሩንዲ ለሳምንታት ከዘለቁትና የሰው ህይወት ከጠፋባቸው ብጥብጦች በኋላ ለግጭቶቹ መንስኤ የሆነው አወዛጋቢ ምርጫ በነገው ዕለት እንደሚካሄድ ተነግረዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ የናይጄሪያውን ፕሬዚደንት ሙሐማዱ ቡሃሪን በዋይት ሀውስ ተቀብለው አነጋግረዋል ቦኮ ሀራም በደቀነው ስጋትና በሌሎችም ጉዳዮች ላይ ተወያይተዋል ቦኮ ሀራም የሚያደርሳቸው ጥቃቶች እጅጉን እንደሚያሳስባቸው ያስገነዘቡት ሚስተር ኦባማ ፕሬዚደንት ቡሀሪ ይህንን ቡድን ድል ለመምታትና የሀገሪቱን ብልጽግና እያደናቀፈ የሚገኘውን ሙስናን ለማስወገድ ግልጽ እቅድ እንዳላቸው እተማመናለሁ ብለዋል በሀገራቸው ያልተለመደ በሆነ ሰላማዊ ሽግግር መሪነቱን የያዙት የናይጄሪያው ፕሬዝደንት ስልጣን ከያዙ ወዲህ በዩናይትድ ስቴትስ ጉብኝት ሲያደርጉ ይሄ የመጀመሪያ ጊዜያቸው ነው። አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነኚሁ ነበሩ። በዚህ በስቱዲዮ ፕሮግራሙን ይመራልን ቴሌላይ ምባክ፣ ተተኪው የስርጭት መሀንዲስ ሀል ሳንቶስ፣ ዋና አዘጋጇ ትዝታ ብላቸው ናቸው ያስተናገድናችሁ ቆንጂት ታዬና አሉላ ከበደንን። ቀጥለው የትግርኛ ስርጭት ይቀጥላል። ነገ ከምሽቱ ሶስት ሰዓት ላይ በመደበኛው ዝግጅት፣ ከምሽቱ አንድ ሰዓት ላይ በልዩ ፕሮግራም እንመለሳለን። ሰላም፣ ደህና ደሩ። come